በትግራይ ክልል የሰብአዊ እርዳታ በፍተሻ ጣቢያዎች ላይ የሚያጋጥሙትን መስተጓጎል የሚያስተካክል ወይም ማስተካከል የሚያስችል መመሪያ ማውጣቱን የክልሉ ጊዜያዊ አስተዳደር የጸጥታ ምክር ቤት ገለጸ። መመሪያውን አስመልክቶ ለእርዳታ ሰጪ ተቋማት ማብራሪያ በዛሬው ዕለት ተሰጥቷል። ሙልጌታ ጽሀ በትግራይ ክልል ያለው የሰብአዊ ቀውስ ለመፍታት ያልተገደበ ሰብአዊ እርዳታ እንዲኖርና አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎችም እርዳታው እንዲደርሳቸው ማድረግ ይገባል በማለት ዓለም አቀፍ ተቋማት ሲገልጹ ቆይቷል። በየጊዜው ወደ ሕዝብ እርዳታው እንዳይደርስ በኤርትራና ኢትዮጵያ ወታደሮች ክልከላ ይደረጋል የሚል ክስም ሲነሳ ቆይቷል። በክልሉ የሰብአዊ እርዳታ ተደራሽነትን ለማቀላጠፍ በፍተሻ ጣቢያዎች አስመልክቶ አዲስ መመሪያ የክልሉ ጸጥታ ምክር ቤት ማውጣቱ የጊዜያዊ አስተዳድሩ ዋና ስራ አስፈጻሚ ዶክተር ከነበረ አብርሃም በላይ ገልጸዋል። መመሪያው አስመልክቶ ለእርዳታ ሰጪ ተቋማት ማብራሪያ በዛሬው ዕለት በመቀለ ከተማ ተሰጥቷል። ዶክተር አብርሃም በላይ እንደገለጹት በክልሉ በፍተሻ ጣቢያዎች የእርዳታ እህል የጫኑ ተሽከርካሪዎች ያለ ገደብ በአስቸኳይ ተፈትሸው እንዲያልፉ መመሪያ መውጣቱ ተናግረዋል። በመመሪያው የተቀመጡ ያለ ገደብ በሁሉም ቦታዎች እንዲንቀሳቀሱ የሚፈቀድላቸው ነገሮች በግልጽ አስቀምጠዋል። አንቀጽ ስምንት ላይ የአስቸኳይ ጊዜ ሰብአዊ እርዳታ የሚመለከታቸው አካላት ተፈቅዶ ለአደጋው ተገላጮች ወይ ተጎጂዎች በፍጥነት እንዲደርሱ የሚላኩ እንደ ዱቄት፣ ጥራጥሬ አልሚ ምግብ፣ ዘይትና ምግብ ነክ ያልሆኑ መድኃኒቶች፣ የሕክምና መሳሪያዎች፣ አልባሳት፣ ብርድ ልብሶች፣ ተደባዳሚ ቤቶች፣ የውሃ ማጣሪያ ታንከሮችና ማጣሪያዎች እንዲሁም ሌሎች ለኑሮ መሰረታዊ የሆኑ ቁሳቁሶች ያለምንም ገደብ እና መጉላላት በኬላዎች በፍጥነት እንዲያልፉ ሁሉም የጸጥታ አካላት ተግባራዊ እንዲያደርጉ አቅጣጫ ተቀምጠዋል፣ መመሪያው ላይ ተካተዋል ማለት ነው። ይሄ ያለ ገደብ እንቅስቃሴ የሚፈቀድ በሁሉም ኬላዎች ይሆናል ማለት ነው። የተባበሩት መንግስታት ሰራተኞች፣ ፈቃድ ያላቸው የእርዳታ ተቋማትም ያለ ገደብ እንዲንቀሳቀሱ መፈቀዱ የገለጹት ዶክተር አብርሃም የተፈቀደላቸው የሀገር ውስጥ ሆነ ዓለም አቀፍ የመገናኛ ብዙሀንም ተፈትሸው መንቀሳቀስ ይችላሉ ተብሏል። የዩኤን ድርጅቶች ሆነ ሌሎች የዓለም አቀፍ ድርጅቶችም ያለመፈተሽ መብት ካላቸው ቸክ ተደርገው ብቻ ያለውን ሁኔታ ተወያይተው ከቸክ ፖይንቱ ማለፍ የሚችሉበትን ስርዓትም ታሳቢ ያደረገ መመሪያ ነው። ዓለም አቀፍ እና ሀገር አቀፍ ጋዜጠኞችም ፍቃድ እስካላቸው ድረስ በክልሉ ያለ ገደብ መንቀሳቀስ ተፈትሸው በኬላዎች ሸቅ ተደርገው ህጋዊ መሆናቸው ተረጋግጦ እንዲንቀሳቀሱ ይደረጋል ነው የጉምሩክ ፎርማሊቲ አሟልተው የሚንቀሳቀሱ የጭነት ተሽከርካሪዎች ህጋዊ የንግድ ፍቃድ ያላቸው ሸቀጦችን በሁሉም ቦታዎች ህጋዊነታቸው እየተረጋገጠ እንዲያልፉ ይደረጋል። ለእርሻ አገልግሎት የሚውሉ የማዳበሪያ ምርጥ ዘር እና ግለሰብ በግለሰብ ደረጃ የሚያዙ ለግል አገልግሎት የሚውሉ እቃዎችም ተፈትሸውና ህጋዊነታቸው ተረጋግጦ በኬላዎች በፍጥነት እንዲያልፉ ይደረጋል ማለት ነው። ህጋዊነት ያላቸው የነዳጅ ተሽከርካሪዎችን በቁጥጥር ጣቢያዎች ተፈትሸው እንዲያልፉ ተፈቅዷል፣ ብለዋል ዋና ስራ አስፈጻሚው። በመድረኩም የወጣው ህግ በክልሉ ያሉ የኤርትራ ይሁን የአማራ ኃይሎች ይመለከታል ወይ የሚል ጥያቄ የተነሳ ሲሆን ማንኛውም በክልል ውስጥ በፍተሻ ጣቢያዎች የሚገኙ የጸጥታ ኃይሎች በዚህ መመሪያ ተገዥ ናቸው በማለትም መልስ ተሰጥቷል። እንዲሁም በፍተሻ ጣቢያዎች ጉቦ ተቀብለው የሚያሳልፉና ንብረት የሚዘርፉ የጸጥታ አካላት አሉ የሚል የተነሳ ሲሆን ስነ ምግባር የሌላቸው አባላት ሊኖሩ ይችላሉ። ሆኖም ግን ይህ ለመላው ተቋም የሚገልጽ አይደለም በጣም ጥቆማዎች ካሉ ደግሞ አይተን እንፈታዋለን የሚል ምላሽ ተሰጥቶታል። በጉዳዩ ላይ ማብራሪያ ለመጠየቅ ለጋዜጠኞች በተዘጋጀው የመግለጫ መድረክ ለመሳተፍ የተገኘው ሲሆን የውጭ ሚዲያዎች መሳተፍ አትችሉም ተብሎ ከመግለጫው እንድንወጣ ተደርጓል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም